በዩናይትድ ስቴትስ ባለፈው ቅዳሜ ሻርለትስቪል ቨርጂኒያ ከተማ ውስጥ የነጭ የበላይነት አስተሳሰብ አራማጅ የሆኑ ቡድኖች የጠሩት ሰልፍ ተቃውሞ ገጥሞት በተቀሰቀሰ ግጭት የአንድ ሰው ሕይወት መጥፋቱና በርካታ መጎዳታቸው ይታወቃል። ፕሬዚደንት ትራምፕ ለሁለት ቀናት ያህል ከዘገዩ በኋላ ሰኞ ዕለት ወንጀለኞችና ወንበዴዎች ሲሉ የጠሯቸውን ጽንፈኞች ለድርጊቱ አውግዘዋል። ትላንት እንደገና በአንድ ጋዜጣዊ መግለጫ ላይ ሲናገሩ ደግሞ በሁከቱ ሁለቱም ወገኖች ሊጠየቁ ይገባል ሲሉ ተደምጠዋል። በዚህም ሳቢያ ከጸረ ዘረኝነትና ቀኝ ጽንፈኞች ብቻ ሳይሆን ከራሳቸው የሪፑብሊካውያን ፓርቲ አመራሮች ሳይቀር ወቀሳ ደርሶባቸዋል። ተከታዩ ዲሞክራሲ በተግባር ፕሮግራም የእነዚህን የነጭ የበላይነት አስተሳሰብ አራማጆች አመጣጥና በህብረተሰቡ ላይ የደቀነውን የመከፋፈል አደጋ በባለሙያ ያስገመግማል። አዘጋጁ ሰለሞን ክፍሌ ነው። ፕሬዚደንት ዶናልድ ትራምፕ ብዙ ተጽዕኖ ከተደረገባቸው በኋላ ከትላንት በስቲያ ሰኞ ድርጊቱን ሲያወግዙ ኒዮናዚዎችንና የነጭ የበላይነት አስተሳሰብ አራማጆችን በስም ጠርተዋል። ስለ ጸረ ነጭ አክራሪ ሰልፈኞች ግን የተናገሩት አልነበረም። ትላንት ግን ጋዜጠኞች ለምን ፕሬዚደንቱ ኒዮናዚ፣ ናዚ፣ ኩ ክላክስ ክላን እና ነጭ አክራሪዎች የሚሉ ቃላትን ለመጠቀም ሁለት ቀናት ሙሉ እንዳስፈለጋቸው አጥብቀው ጠይቀዋቸዋል። ትራምፕ ሲመልሱም አስቀድሜ የሁሉንም ወገን ማረጋገጫዎች ማግኘት ስለነበረብኝ ነው ብለዋል። ለማንኛውም ግን ሁለቱም ወገኖች ሊወገዙ የሚገባ ይመስለኛል፣ ለዚህም ፈጽሞ አልጠራጥርም ሲሉ አክለዋል። ይህ አባባላቸው በህዝቡ ዘንድ እንደገና ቁጣ አስነስቷል። ፕሮፌሰር አለማየሁ በካሊፎርኒያ ስቴት ዩኒቨርሲቲ በሳን በርናርዲኖ የፖለቲካ ሳይንስ መምህርና የህግ ጠበቃ ናቸው። ፕሮፌሰር አለማየሁ ለዘወትር ትብብሮ አመሰግናለሁ። በቅድሚያ እኔም አመሰግናለሁ። ይሄ የቅዳሜውን ስብስብ የጠራው ዘረኛ ቡድን ጥቁሮችን አይሁዳውያንንና ሴቶችን እንደሚጠላ በቅዳሜው ሰልፍ ላይም በግልጽ አሳይቷል። ከየት ነው መነሻው? አሁን ደግሞ ተጃግኖ ብቅ ሲል ከትራምፕ አስተዳደር ምን ምላሽ ጠብቆ ሊሆን ይችላል ይላሉ? እሺ እንግዲህ እዚህ ላይ ተሳታፊ የነበሩት አሁን አንተም እንደጠቀስታቸው አንድ ብቻ አይደሉም። በዛ ያሉ የነጭ በላይነትን የሚደግፉ ቡድኖች ናቸው። ከእነሱ ውስጥም ነጭ ዘረኞች አሉ። ክርስቲያን አይደንቲቲ የሚባሉ አሉ። አዲሱ ናዚዎች ኒዮ ናዚ የሚባሉ አሉ። ጸረ እስላማዊ የሚሆኑ አሉ። ብዙ አይነቶች ናቸው ተሰባስበው አብረው የሆኑት ግን ነገሩን ወደኋላ ሄደን ከተመለከት ነው ው የእነሱ መንስኤ ኩክላክስፋን የሚባል ድርጅት ነው። ያም ድርጅት የአሜሪካ የእርስ በርስ ጦርነት ባለቀበት ጊዜ ወደ አስራ ስምንት ስልሳ አምስት በአውሮፓ አቆጣጠር ማለት ነው። ኩክላክስ ክላን የሚባለው ድርጅት ተጀመረ። ያው ኬኬኬ ነው የሚባለው። ኬ የመጀመሪያው ኩክሎስ ወይንም በግሪክኛ ክበብ ነው ይባላል። ኬኬኬ ማለት ምንድን ነው? የነጮች ዘረኞች ወንድምነት እንደማለት ነው። ወይንም ዋይት ሬይሻል ብራዘርሁድ እንደማለት ነው። የእነሱም ዋና ባርነት ባለቀበት ጊዜ ጥቁሮች መብታቸውን ተጎናጽፈው ለመምረጥም ፖለቲካ ውስጥም ለመሳተፍ የመሳሰሉትን ነገር ለማድረግ በሚሞክሩበት ጊዜ እነሱን በፖለቲካ እንዳይሳተፉና ያው የባርነት አገዛዝ ባለበትን እንዲቀጥል ለማድረግ የለም የተደራጀ ድርጅቱ ራሱ ወደዛ ያዘመመ ነበረ። ስለዚህ ይህንንም ደግሞ ጥቁሮች እንዳይመርጡ የሚያደርጉበት ዘዴ ያው አሸባሪነት በመፍጠር ነው። ቴሮሪስቶች ናቸው። ይገላሉ። ማታ ማታ እየመጡ ያስፈራራሉ። ሰውን ይሰቅላሉ። በአውሮፓያን በሺ ስምንት መቶ ሰባ አካባቢ ኮንግረስ ሶስት ህጎችን አሳለፈ። ይህም እነዚህን ድርጅቶች ቴሮሪስት ብሎ ወይም አሸባሪ ብሎ በስም ነበረ የጠራቸው። እንግዲህ ይሄ ድርጅት በኋላ ወደ ደከመና ከተሸነፈ በኋላ ደቡብ ከደከመና ወደ ሺ ዘጠኝ መቶ አስራ አምስት ዓመተ ምረት እንደገና ደግሞ አንሰራቶ ተነሳ። ይህም ደግሞ የተነሳው በምዕራብ እና በመካከለኛ ምዕራብ ግዛቶች ነበረ። በኋላ ደግሞ ከሁለተኛ ዓለም ጦርነት በኋላ የሲቪል ራይት ሙቭመንት ወይም የሲቪል ራይት መብት ንቅናቄ ለመቃወም ተደራጅተው ነበር እነዚህ ኬኬ የሚባሉ። ስለዚህ ራሳቸውን እያደሱ እያደሱ ይመጡ ነበር እና አሁንም እነዚህ ድርጅቶች አብረው ይህን አይነት አስተሳሰብ የሚያራምዱ ናቸው። በዘረኝነት፣ ነጭ በላይነት፣ የውጭ ሰዎች ሀገር ውስጥ እንዳይገቡ ምን የመሳሰሉትን ነገር እና ዋናው ሀሳባቸው አሜሪካንን ነጭ እናደርጋለን ወይም ፒሪፋይ እና ጠራትና፣ ነጭ ብቻ ትሆናለች የሚሉ ነው። እና በጠቅላላ ደግሞ የሚገመቱት ከሶስት ሺህ እስከ ስድስት ሺህ ይሆናሉ የሚባሉ የድርጅቶች አባሎች አሉ ነው የሚባለው። አመጣጣቸው በዚህ አይነት ነው። ፕሮፌሰር አለማየሁ እንደሚያውቁት ደግሞ ሚስተር ትራምፕ እንዲመረጡ ነጭ ጽንፈኞች ሚና ተጫውተዋል ይባላል። በተለይ ጽንፈኝነትን በራዲዮ ጭምር ሲያስተጋቡ ቆይተዋል የሚባሉት የዋይት ሀውሱ ዋና ስትራቴጂስት ስቲቭ ባነን በዚህ ላይ እጃቸው እንዳለበት ይጠረጠራል። እስቲ በዚህ ላይ ይተቹበት። እንግዲህ ስቲቭ ባነን የታወቀ የኦልትራይት ይሉታል ወይንም የቀኝ አክራሪ ሌላው አይነት ነው። እንደ ኦልተርናቲቭ እንደማለት ነው። እና ከአሁን በፊት እሱ የዚህ አይነቶችን ነገሮች እና ከቀኝ አክራሪ ወይም ሬሲስት ወይንም ዘረኞች ጋር አብሮ ይሰራ ነበር። የእነሱን ማስተሳሰብ ያራምድ ነበር። እንደውም ትራምፕ የውጭ ሰውን መቃወም፣ እስላም ሃይማኖት ተከታዮችን ማውገዝ እና ማውደም ዘረኝነት ላይ በጣም ያከረረ እና ከሰፊ ህዝብ ጋር የማይስማማ ሀሳብ አእምሮት እንዲቀረጽና ያንንም እንዲያወራና በአንዳንድ ባሉት የዚህ አይነት ሀሳብ በድብቅ የሚያስቀምጡ ሰው እነሱን ሞቢላይዝ ለማድረግ ወይም ለማንቀሳቀስ የመራውና ሀሳብ የሰጠውም እሱ ነው እየተባለ ይጠቀሳል። ስለዚህ የእሱ ሚና እዚህ ላይ በቀላሉ ሊታይ አይችልም። ግን አሁን ደግሞ እንደሚባለው ትራምፕ ራሱ ብዙ የእሱ ቅርብ ጓደኞችና አማካሪ የሆኑ ሰዎች ይህንን ባንን የተባለውን ሰውዬ ባን ማድረግ ወይም ከስራው እንዲወገድ እና እንዲወጣ በጣም ጥረት እያደረጉ ነው። ምክንያቱም ፕሬዚደንቱ ፕሮግራሙን ሊከታተል አልቻለም። አሁን እንግዲህ ስድስት ወር ነው፣ ከስድስት ወር አልፏል ስልጣን ላይ ከጥቅም ስምንት ወር ልንለው እንችላለን። አንድ ፕሮግራም እንኳን ሊያካሂድ አልቻለም። ምክንያቱም በዚህ አይነት ነገሮች ውስጥ እየተርመጠመጠ ማናቸውንም ነገር ለማድረግ አልቻለም። እስከነ ጭራሹ አገሪቷን በውስጥም በውጭም በጣም እንዳትረጋጋ አድርጎ ብዙ አይነት አከራካሪ እና የአገሪቷን ወደፊት መሄድ እየጎተተ እያለ ነው። ስለዚህ ከእነዚህ ሰዎች ጋር ያለው አግንኙነትና፣ በእነሱ መመራት ያመጣለት ምንም ጥቅም የለም፣ ምንም ነገር። በሌላ በኩል የአሪዞናውን ሴናተር ሪፐብሊካኑን ጆን ማኬን እና የፓርላማውን አፈ ጉባኤ ጨምሮ ሌሎች የራሳቸው ፓርቲ አመራሮች በፕሬዝደንቱ አቋም አለመደሰታቸውን ገልጸዋል። ተቃውሞ እስከምን ሊሄድ ይችላል ይላሉ ፕሮፌሰር አለማየሁ ተቃውሞ ብቻ ሳይሆን አለመደሰት ሳይሆን ፊት ለፊት ነው እነሱ የተናገሩት ለምሳሌ የአፈ ጉባኤው ራይን የተባለው ምንድን ያለ ዘረኝነት መወገዝ አለበት ዝም ብሎ በመሃል ላይ እነዛ መጥፎ ናቸው እነዚህም ጥሩ ናቸው ብሎ የሚባል ነገር አይደለም አንድ ነገር ወይ ጥፋት አለው ወይም መጥፎ ነው አንደኛው ደግሞ የሚደረገው ትክክለኛ ሊሆን ይችላል ግን ሁለቱ ዘረኛና ዘረኛነትን የሚቃወም አንድ ናቸው ብሎ አንድ ላይ ማስቀመጥ አይቻልም ብዙዎቹ በዚህ አይነት ፊት ለፊት ወጥተው እንደዚህ አይነት ለነገሩ ሴኔተሮችና የምክር ቤቱ ብቻ ሳይሆን ገቨርነሮች ወይም ጫጫ ያሉት ገዢዎችም የከተማ አስተዳዳሪዎች፣ ሜሮች የመሳሰሉት በሙሉ ከንቲባዎች በሙሉ የተናገሩት ነገር እንደዚህ አይነቱን ነገር መሀል ላይ ቆመን የምናወላውልበት ነገር አይደለም። አንድ የሆነ ቀጥተኛ መስመሮ መውሰድ አለብን። ይሄ ምንድን ነው? እነዚህ ነጭ አክራሪዎች ሰው እንጠላለን የሚሉት ከሀገራችን መሰራረትም ሆነ ህብረተሰባችን የሚኖርባቸው መሮዎች የመሳሰሉት ጋር የተቃወመ ስለሆነ ምንም የሚያጨቃጭቅና የሚያጠራጠር ነገር አይደለም። እነዚህን ሰዎች ፊት ለፊት ማውገዝ አለብን ነው የሚሉት። ምክንያቱም ያውቃሉ፣ አመትም አይሞላ የሚቀጥለው ኖቨምበር ላይ ምርጫ ይደረጋል። በዚህ አይነት ከቀጠለ ወይ ሰነቱን ወይንም ምክር ቤቱን ሊያጡ ይችላሉ። ስለዚህ እነሱ ራሳቸው ይሄ ሰውዬ ፓርቲውን እየጎዳና የፓርቲውን ፕሮግራም ወደኋላ እየጎትተ መሆኑን ስለሚያውቁ ነው። ፕሮፌሰር አለማየሁ ገብረ ማርያም ለሰጡኝ አስተያየት በጣም አመሰግናለሁ። እኔም በጣም አመሰግናለሁ ስለጋበዛችሁኝ። መልካም ቀን ለአንተም ለአድማጮችም።